ናራቲቭ ድርሰት የአሜሪካ ሕዝብ ብዙ ሚሊዮን ይቆጠራል። ተቆጠረ መቆጠር፣ ይቆጠራል። ከበደና ለማ ስለ ሀገራቸው ይጨዋወታሉ። ተጨዋወቱ መጨዋወት ይጨዋወታሉ እንዲሁም ተማሪዎች አገኘሁ። ምግቡን ተካፈል፣ መካፈል፣ ይካፈላል። አባቱም ስላየ ተደሰተ፣ መደሰት ብዙ ስራ ስለሰራሁ ደከመኝ። መድከም። ወደ ቴኒስ ጨዋታ እሄዳለሁ። ጨዋታ ለመጨዋወት መጣን። አባቴ ስለእኔ ሁኔታ ማወቅ ይፈልጋሉ። ድንኳን ለመግዛት እፈልጋለሁ። ዛፍ ተከሉ። መትከል ፖለቲካ። የአቶ ለማና የአቶ ዮሐንስ የእረፍታቸው ጊዜ ባለፈው ሳምንት ስለ ነበር ወደ ባህር ለዋና ሄደው ነበር። በዚህም ባህር ዳር ለዋና የሄዱ በብዙ መቶ የሚቆጠሩ ሰዎች አገኙ። ከነሱም ጋር በመዋኘትና በመጨዋወት እንዲሁም ያላቸውን ምግብና መጠጥ ተካፍለው በመብላት በጣም ተደስተው ነበር። አንዳንድ ጊዜም መዋኘት ሲደክማቸው ተቀምጠው ሌላ ልዩ ልዩ ጨዋታዎች እየተጨዋወቱ ስለ ዓለም ፖለቲካና ሁናቴ ይነጋገራሉ። ባለቤቶቻቸውም ከልጆቻቸው ጋር ከዋኙ በኋላ ምግብ ሰርተው ራታቸውን በሉ። ድንኳናቸውን በባህሩ ዳር ተክለው ለአንድ ሳምንት ያህል ከቆዩ በኋላ ወደ ቤታቸው ተመለሱ። ጥያቄዎች፦ ለዋና ወደ ባህር ዳር የሄዱ እነማን ናቸው? ለምን ወደ ዋና ሄዱ? ማንን ይዘው ሄዱ? ለዋና ከሄዱ በኋላ እዚያ ማንን አገኙ? እዚያ ስንት ሰዎች አገኙ? ለምን ተደሰቱ? ዋናው ሲደክማቸው ምን አደረጉ? እዚያ ቦታ ስንት ጊዜ ቆዩ? እዚያ በቆዩበት ጊዜ የት ይኖሩ ነበር? ባለቤቶቻቸው ጊዜያቸውን እንዴት አሳለፉ? ከአንድ ሳምንት በኋላ ወዴት ሄዱ? ለምን ወደ አገራቸው ተመለሱ? ዋና ለጤና ይጠቅማል። This is the end of unit 20.